ሰላም፣ ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን አምሽታችኋል? እንኳን ለአባቶች ቀን አደረሳችሁ። የሰኔ 12 2014 ዓ ም የጋቢና ቤ የእሁድ ምሽት መሰናዶ ጀምሯል። ኤደን ገረመው መርሃ ግብሩን እየመራው ከአቀናባሪያችን ባሪያችን ኤልያስ አስማራ ጋር በመሆን አብሬያችሁ ቆያለሁ። ዛሬም እንደተለመደው በሳምንት ውስጥ ከተለመጡ ጥንቅሮቻችን መካከል ለእናንተ ይሆናሉ ያልናቸው ነው መራርጠን ያዝንላችሁ። አብራችሁን ተምሹ ዘንድ በአክብሮት ጋብዛለሁ። ዘ ላስት ኢንኩቤተርስ ኦፍ ባዮዳይቨርሲቲ ወይም የመጨረሻዎቹ የብዝሀ ህይወት ማበልጸጊያዎች የተሰኘ የፎቶግራፍ ኤግዚቢሽን ከሳምንታት በፊት በአዲስ አበባ ለእይታ ቀርቦ ነበር። ኤግዚቢሽኑ በአካባቢ ጥበቃ ላይ ያተኩራል። ስለ ኤግዚቢሽኑ ከፎቶግራፍ ባለሙያ ህሊና አበበና በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የልማትና ክርስቲያናዊ ተራዲዮ ኮሚሽን የቤተ ክርስቲያን ደን ልማት ፕሮጀክት አስተባባሪ ከሆኑት አቶ ተዋናይ ሰይፈ ስላሴ ጋር ቆይታ አድርጌ ያሰናዳውት ዘገባ ነው። በቅድሚያ የምናሰማችሁ ቀጥሎ ይቀርባል። የተባበሩት መንግስታት ድርጅት ዲጂታል ህትመት የሆነው አፍሪካ ሪኒዋል ኢትዮጵያ ካላት የቆዳ ስፋት 14.7 በመቶ ብቻ በደን መሸፈኑን ይገልጻል። ይሄ አሃዝ ታዲያ ከመቶ ሚሊየን በላይ ህዝብ ባላት ሀገርና ከካርቦን ነጻ የሆነ የምጣኔ ሀብት መርህን ለምትከተል ሀገር እጅግ አነስተኛ ነው። በብዝሃ ህይወት ላይ ጥናትና ምርምራቸውን ያደረጉ ባለሙያዎች እንደሚናገሩት አብዛኞቹ ሀገር በቀል ዛፎችን በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አብያተ ክርስቲያናትና ገዳሞች ውስጥ የሚገኙ ናቸው ናቸው። ቤተ ክርስቲያኒቷ ጠብቃ የቆየቻቸውን ዛፎችና ብዝሃ ህይወት ለማስቀጠልም የተለያዩ እንቅስቃሴዎችን ስታደርግ ቆይታለች። ከዚህ በተጨማሪም ያላትን ብዝሃ ህይወት በማካፈልም ትታወቃለች። ቤተ ክርስቲያኗ የተለያዩ የልማት አጋሮች ያላት ሲሆን የኖርዌጂን ቸርች ኤድ ተቋም ጋር የምታደርገው አንዱ ነው። አብያተ ክርስቲያኒቷ ምን ያህል የብዝሃ ህይወት ሀብት እንዳላት ለማስተዋወቅ፣ በተጨማሪም በማህበረሰቡ ዘንድ ግንዛቤን ለመፍጠር የፎቶግራፍ ጥበብ ባለሙያ ህሊና አበበ ስራዎቿን ከአንድ ወር በፊት በፈንድቃ የባህል ማዕከል ዘ ላስት ኢንኩቤተርስ ፎር ባዮዳይቨርሲቲ ወይም በግርድፍ ትርጉሙ የመጨረሻው የብዝሃ ህይወት ማበልፀጊያ የተሰኘ ስብስብ አቅርባለች። ፎቶግራፊ ኤግዚቢሽን የተካሄደው ፈረንጆች አቆጣጠር ከሚያዝያ 19 እስከ 26 አንድ ሳምንት ያክል ነበረ። ክፍት የነበረው አዲስ አበባ ላይ ፈንድቃ የሚባለው የባህል ማዕከል ውስጥ ነበር። ጥሩ ምላሽ ያገኘ ይመስለኛል። የተለያዩ የማህበረሰቡ ክፍሎች ባላቸው መረጃ ሄደው ያዩት ይመስለኛል። እንደተረዳሁት እንግዲህ በቶታሊ ወደ ሀያ ዘጠኝ ፎቶግራፎች ታይተዋል። ከዛ ውስጥ ወደ አስራ ስምንት ያህሉ የኔ ናቸው። ሌሎቹ በድርጅቱ በኩል የተነሱ ፎቶግራፎች ናቸው። ያው ኢትዮጵያ ውስጥ ያሉ ክርስቲያናት ላይ ያሉትን ደኖች ወይም አጸደ ቤተ ክርስቲያኑ የሚባሉትን ያሳይ ነው። እንግዲህ ብዙ ጥናቶች ተካሄደዋል በዚህ ጉዳይ ላይ እና ምንድን ነው ኢትዮጵያ ውስጥ እንደምናውቀው ብዙ ዛፎች ይቆረጣሉ፣ ደን እየተመናመነ ሄደዋል ከጊዜ ወደ ጊዜ። ነገር ግን በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ስናይ ከጥንት ጀምሮ ቤተክርስቲያኗ ያቆየቻቸው ደኖች ወይም አጸዶች አሉ እና ምንድነው እንግዲህ ጥናቱ የሚያሳየው እነዚህ በተለይ አገር በቀል የሚባሉትን ዛፎች አቆይታ መኖሯን ያሳያል። ስለዚህ ደላስት ሆትስፖትስ ማለት አሁን እንግዲህ የትን ቦታ ብንሄድ ትንሽ እየተመናመነ ስለሄደ ለአናገኛቸውን ይችላለ እነዚህን ዛፎች ጠር ነው ኢትዮጵያ ውስጥ ያሉትን ደኖች አቆይታ የሚያሳይ ነገር ነው ማለት ነው። ሰው ከሱ የተነሳ ነው ርሱን የመረጥኩት። ህሊና ስራዎቿ ትኩረት ስላደረጉበት እና ስላየቻቸው የብዛ ህይወት እንቅስቃሴዎችም ታነሳለች። እሺ፣ እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከሰባ ሺህ በላይ የሚሆነ አብያተ ክርስቲያናት እንዳሏት ይገመታል። ከነዚህም ውስጥ ወደ ሰላሳ አምስት ሺህ የሚያክሉት በደን እንደተሸፈኑ ነው ጥናቶች የሚያሳዩት። እንዲህ ኦርቶዶክስ ቤተክርስቲያን እጽዋት በተለይ ዛፎች ሲቆረጡ አይታይም ወይም እስካሁን ተጠብቀው ቆይተዋል። ነገር ግን ነው አሁን ባለው ሁኔታ እየተመናመኑ ሄደዋል። ቦታዎች ይመናመናሉ። ነገር ግን አሁን ብዙ ጊዜ ብናይ በተለይ ከአየር ላይ ቢታይ ግልጽ የሆነ ቦታ ላይ ትናንሽ ጫካ ነገር ብታይ በአብዛኛው ቤተክርስቲያን ታገኛለሽ። እንደውም በዚህ ጉዳይ ላይ ሰፊ ጥናት ያደረጉት ተመራማሪ ዶክተር አለማየሁ ዋሴ ይህንን በጥሩ ሁኔታ ገልጸውታል እና ብዙ ጊዜ ዛፎች ካያችሁ ወይ ጫካ አካባቢ ካያችሁ ቤተክርስቲያን አለ ማለት ነው ኦልሞስት እንደዛ ተብሎ መደምደም እስከሚቻል ነው የቀሩት። እኔ ይህንን የፎቶግራፊ ፕሮጀክት ሰራ በኢትዮጵያ ኦርቶዶክስ ቤተክርስቲያን በኩል አንድ የሚተገበር ፕሮጀክት አለ እና ከኖርዌይ ቤተክርስቲያን እርዳታ ድርጅት ጋር በመተባበር እና የኖርዌይ መንግስት በኖርዌይ ኤምባሲ በኩል በሚያገኘው ድጋፍ በተለይ እነዚህም የቤተክርስቲያን አጸዶችን የመጠበቅና የማስፋፋት ፕሮጀክት ላይ ነው እና በዛ በኩል በመናገሻ ላይ ከአዲስ አበባ ትንሽ ወጣ ብላ የምትገኝ ቦታ ነች። ትልቅ የሚባል ጫካ ያለበት ቤተክርስቲያን አለ። የመድኃኔዓለም እና ማርያም ገዳም ነው እና በአብዛኛው የኔ የፎቶግራፊ ዶኪመንቴሽን ኦቨርታይም እዛ አካባቢ ሄጄ ነው ዶኪመንት ያደረግኩት ወይም በፎቶ አስደግፌ ያሳየሁት። ነገር ግን ይህ ፕሮጀክት በተለያየ ቦታ እየተተገበረ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ የልማትና ክርስቲያናዊ ተራድኦ ኮሚሽን የቤተ ክርስቲያን የደን ልማት ፕሮጀክት አስተባባሪ አቶ ተዋናይ ሰፈ ስላሴ ቤተ ክርስቲያኗ የደንና የብዝሃ ሕይወት ጥበቃን ማቆየት የቻለችው ከመንፈሳዊ አስተምህሮቷ ጋር የተቆራኘ በመሆኑ ነው ይላሉ። ጥናቱ በኢትዮጵያ ኦርቶዶክስ ልማትና ክርስቲያናዊ ተራድኦ ኮሚሽን ብቻ ሳይሆን የተለያዩ ፍላጎት ያላቸው ሰዎች እያጠኑ የነበሩት ጥናቶች አሉ። ለምሳሌ ዶክተር አለምአየዋሴ ነጮቹ የሚያጠኑት ነገር አለ። ቀሴስ አባተ ጎበና፣ እነዚህ አይነት ጥናቶች አሉ። በዋናነት አሁን እኛ በጣም ትኩረት ሰርተን የምንመለከተው ቴዎሎጂካል ሪፍሌክሽኖቹ እንዴት አቆዩት የሚለውን ሰዎቹ ነጮቹም ራሱ ይመራመሩበታል። ለምሳሌ ቤተክርስቲያን ይህንን ነገር ያቆየችበት ምክንያት አንደኛ ሰዎች ትምህርት የቲዮሎጂካል ሪፍሌክሽን፣ ለምሳሌ ደን አሁን ቤተ ቤተክርስቲያን እግዚአብሔር መኖሩን እግዚአብሔር አምልኮ እግዚአብሔር ሲገለጽ ራሱ ተገልጾ አይደለም በፍጥረቱ ነው የሚገለጸው እና እንደዚህ አይነት አስተምሮች አሉ። ሁለተኛ የቤተክርስቲያን የኤደን ሪፕሊካ ነች ተብላ ትታመናለች። ለምሳሌ መጽሐፍ ቅዱስ እንድንመለከት ኦሪ ዘፍጥረት ምዕራፍ ሁለት ምዕራፍ ስምንት ላይ እግዚአብሔር አምላክም በምሥራቅ ዔደን ገነትን ተከለ። እግዚአብሔር አምላክም ለማየት ደስ የሚያሰኘውን ለመብላት መልካም የሆነ ዛፍ ሁሉ ከምድር አበቀለ። ይህ ማለት አንደኛው ቴዎሎጂካል ሪፍሌክሽን ነው። ከሰላሳ በላይ የሚሆኑ የዛ ገርቤት የመጽሐፍ ቅዱስ ተጠቅሷል በቅዱስ መጽሐፍ ተጽፈዋል። ስለዚህ እነዚህ አስተምርቶች ለምሳሌ ለምን ቤተክርስቲያን አቆየች የሚለው ለምሳሌ አሁን ሳንክሪቲ ቲንኪንግ በጣም በዛ ነገር፣ ለቅዱስ ነገር የመፈለግ ነገር ለምሳሌ ኦላይቭ ወይም ወይራን ዛፍ ከሰባቱ ሚስጥራት ሶስቱ የተገበሩት በወይራ ዛፍ ነው። ስለዚህ የወይራን ዛፍ ሰው ሲቆርጥ ምንድነው የሚያስተምሩት አባቶች በወይራ ዛፍ እኮ ለምሳሌ ለሚስራ ለሚስራ ቀንዲ ለሚስራ ክሌላት የሚያገለግል የምንጠቀምበት ነው። ይህን ነገር መቁረጥ እነዚህ ነገሮች ማሰናከል መጠብ ነው ሆ ይህን መሰል የቤተ ክርስቲያኒቷ አስተምህሮት ግን ከህዝብ ቁጥር መጨመር ጋር ተያይዞ ከማህበረሰቡ የራቀ ይመስላል። የኢትዮጵያ ኦርቶዶክስ ልማትና ክርስቲያና የተራደ ኮሚሽን በአሁኑ ሰዓት የቤተ ክርስቲያን ደን ልማት ፕሮጀክቶችን መንከባከብ ፕሮግራሞችን እየሰራን እንገኛለን። ይሄ ማለት ከዚያ ሰባ አመት እና ሰማንያ አመት በፊት የደን ሽፋናችን አርባ ሀምሳ ፐርሰንት በነበረበት ጊዜ በኢትዮጵያ ውስጥ፣ አሁን ደግሞ በተለያዩ ምክንያት በህዝብ ብዛት መጨመር ምክንያት የተለያዩ የደን መራቆቶች እየታዩ ይገኛሉ። እነዚህ የደን መራቆቶች ያልተመለከታቸው ቦታዎች በደቡብ ምዕራብ እና በዚህ በቤተ ክርስቲያን ደን ያለባቸው ቦታዎች በቤተ ክርስቲያን ደኖች ላይ ነው ያለው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወደ ሰባ ሺ አብያተ ክርስቲያናትና ገዳማት፣ አድባራት ቢኖሩም ከዚህ ውስጥ ከአንድ እስከ አንድ ሺ ሄክታር የሚሸፍን አድባራትና ገዳማት ውስጥ አሉ። እነዚህም ደኖች እነዚህን ከበሮች ከበር የሚያደርጋቸው አሁን በፖፕሌሽን የህዝብ ብዛት እየጨመረ በመጣ ቁጥር በደኑ ዙሪያ የሚኖሩ ሰዎች ይህንን ነገር ለማገዶ ወይንም ለተለያዩ የእርሻ መሬት ፍለጋ ምናልባት ለከብቶች ግጦሽ በተለያዩ ምክንያት ራሱ ሴትን ለማድረግ እነዚህን እየቆረጧቸው ይገኛሉ። ስለዚህ አሁን ይህንን ነገር እየሆነ ከሆነ እኛ ከተለያዩ ለጋሽ ድርጅቶች ጋር በመሆን እንዲሁም ከገዳማትና ከአድባራት ከመነኮሳት ጋር በመሆን እነዚህን አስተምህሮቶች በደንብ እንዲስፋፉ ማድረግ፣ በሁለተኛነት ደረጃ ደግሞ በአካባቢው የሚኖሩ ሰዎች የተለያዩ የአማራጭ የኖሩ አማራጭ እንዲኖራቸው ለምሳሌ ለማገዶ የሚፈልጉ ከሆነ የማገዶ ቆጣቢ ኢነርጂ ምንጮችን የሚያገኙባቸውን ነገሮች ማመቻቸት፣ የመሬት እጥረት ከሆነ ኢንቴንሲቭ አገርካቸ ወይም በትንሽ መሬት ውስጥ ብዙ የማምረት ቴክኖሎጂዎችን ማምጣት፣ እነዚህ አይነት ነገሮችን ስራዎች እንሰራለን። ይህን የምንሰራው እንግዲህ በኢሮፕያን ዘመን አቆጣጠር አሁን የጀመርነው በሁለት ሺህ አስራ አምስት ትኩረት ሰጥተን በምርምር እና በይህንን የአማራጭ ወይም የላይብሊሁድ ማሻሻል እየሰራን እና እየተገበር እንገኛለን። ይህን ነው እየቀጠልበት ያለ ነው። የፎቶግራፍ ጥበብ ባለሙያ ህሊና አበበና በኢትዮጵያ ኦርቶዶክስ ቤተ ክርስቲያን የልማትና ክርስቲያናዊ ተራዶ ኮሚሽን የቤተ ክርስቲያን የደን ልማት ፕሮጀክት አስተባባሪ አቶ ተዋናይ ሰይፈ ስላሴ የብዝሀ ህይወትን ጥቅምና ግንዛቤ ለማስጨበጥ በቀጣይ የሚሰሩ ስራዎች የሚሰሩ ስራዎችና እቅዶች መኖራቸውን አጫውተውኛል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ ጋቢና ቪ ይቀጥላል። መዝናኛ በሰሜን አሜሪካ እየታተመ የሚሰራጭ በባህል ንግድና ማህበራዊ ጉዳይ ላይ ያተኮረ መጽሔት ነው። በዲጂታልና በወረቀት ቅጂ ለአንባቢዎች የሚሰራጨው ይኸው መጽሔት የኢትዮጵያውያንን ባህልና አኗኗርን ከመዘከር ባለፈ እርስ በርስ እንዲቀራረቡ ድልድይ የመሆን ህልም እንዳለው ከመስራቾቹ ከአንዱ ሰምተናል። ስለ መዝናኛ መጽሔት በዚህ ሳምንት ሀብታሙ ስዩም ከመስራቾቹ መካከል አንዱን በመጋበዝ ቆይታ አድርጓል። ሙሉ ስሜ ዳንኤል ገብረማርያም እባላለሁ። ይህንን መዝናኛ የሚለውን መጽሔት ለሶስት ነው የምናዘጋጀው። ከሶስቱ አዘጋጆች መካከል አንዱ ነኝ። አርቲስት ቴዎድሮስ ለገሰና አርቲስት በደ ማርያም አመጠ ይባላሉ። ሌሎቹ ከኔ ጋር አብሮ የሚሰሩት ሁለቱ ሰዎች፣ ከአዘጋጆቹ መካከል እኔ አንዱ ነኝ ማለት ነው። እንግዲህ መቀመጫቸውን በሰሜን አሜሪካ ካደረጉ በተለይ በዲጂታል እና በወረቀት ቅጂ ከሚሰራጩ ጥቂት መጽሔቶች መካከል አንዱ ነው መዝናኛ። መዝናኛን ለመጀመር ያነሳሳችሁ ምክንያት ምንድን ነው? የሚለውን እስቲ አጠር አድርገን ንገረን። መዝናኛ መጽሔትን ለማዘጋጀት ዋናው ያነሳሳን ምክንያት በርከት ያሉ ኢትዮጵያውያን እና ትውልደ ኢትዮጵያውያን በዚህ በዲምቪ አካባቢ ይኖራሉ። ከሶስት መቶ ሺህ በላይ ኢትዮጵያውያን አሜሪካን ሀገር ውስጥ ይኖራሉ ተብሎ ይገመታል ማለት ነው። ነገር ግን በራሳቸው ቋንቋ የሚታተም መጽሔት የባህል ልውውጥን ለማድረግ በአሜሪካውያንና በኢትዮጵያውያን መካከል እንደ ብሪጅ ያገለግላል ብለን በማሰብ ሌሎች ደግሞ ኢትዮጵያውያንና ትውልደ ኢትዮጵያውያን የተለያዩ ስራ የሚሰሩ ሰዎችን ለማስተዋወቅ ኢትዮጵያውያንና ትውልደ ኢትዮጵያውያን እርስ በርሳቸው የሚገናኙበትን መድረክ ቢዝነስ ያላቸውን ሰዎች ለማድረግ ያንን በማሰብ ነው ይህንን መጽሔት ለማዘጋጀት የጀመርነው። እንግዲህ ላለፉት አንድ ዓመት ይህን መጽሔት በጥሩ ሁኔታ እያዘጋጀን ነው። ህብረተሰቡም ደግሞ በጥሩ ሁኔታ ተቀብሎናል ማለት ነው። ጌም እዚህ አካባቢ የነበረውን ፍላጎታችንም ከተለያዩ ሎስ አንጀለስ ከካሊፎርኒያ እንዲሁም ደግሞ ከተለያዩ ቦታዎች የሚኖሩ ኢትዮጵያንም ድርጅታቸውን በማስተዋወቅ ላይ ይገኛሉ። ይህም ይመስላል ይሄ ነገር ነው ዋናው መጽሄቱ እንድንጀምር ያነሳሳ ነገር። መጽሔታችሁ በዋነኝነት የሚያተኩርባቸው ጉዳዮች ምንድን ናቸው? የምታቀርቧቸውን ሰዎች፣ የምትዳሰሷቸውን ሀሳቦች የምትመርጡበት መመዘኛችሁስ ምንድን ነው? እንደምታውቀው እዚህ የአሜሪካን ሀገር ውስጥ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን በትምህርት ዘርፍ፣ በንግድ ዘርፍ፣ በፖለቲካው ዘርፍ ትልልቅ ቦታ ላይ ተሰማርተው እናገኛቸዋለን። እኛ ጥቂቶችን ብቻ ነው የምናውቃቸው ማለት ነው አንዳንዶቹ ለእኛ ማህበረሰብ ማገልገል ሲገባቸው ሌላውን ማህበረሰብ በማገልገል ላይ ይገኛሉ። ስለማንቀርባቸው ማለት ነው ወይንም ደግሞ እነዛን ሰዎች አገልግሎታቸውን ሄደን ስለማናደንቃቸው ስለማንቀራረብ ይህ ክፍተት ታዋል ችሏል ማለት ነው። ይህንን ነገር ለመቅረፍ ደግሞ እነዚህን ሰዎች ማስተዋወቅ ይኖር ብናል ብለን በማሰብ የተለያዩ አምዶችን በመክፈት የወጣቶች አንዳለን ባህላችን የምናስተዋውቅበት አምድ አለን። የጤና፣ ምክንያቱም ደግሞ ጤና ወሳኝ ነገር ነው። ህብረተሰባችን ጤናውን እንዴት ይጠብቃል የሚል አምድ አለን። በህግ ጉዳይ ላይ የሚያተኩር አምዶች አሉን ማለት ነው። እነዚህን ነገሮች የሚያደርጉ ቋሚ አምደኞች እና ጸሐፊዎችን በማማከር ለምሳሌ በህግ ባለሙያዎችን፣ በጤና ጉዳይ ላይ ዶክተሮችን፣ እንዲሁም ደግሞ በባህል ላይ የተለያዩ ሰዎችን እየጠየቅ እነዛን ሰዎች ይዘን እንቀርባለን ማለት ነው። ማህበረሰባችን ላይ ተጽዕኖ ፈጣሪ የሆኑ ሰዎችን፣ በጎ አድራጎት የሚያደርጉ ሰዎችን፣ የሀገራቸውን ባህልና ታሪክ የሚያስተዋውቁ ሰዎች መጽሔታችን ላይ ይወጣሉ። መጽሔታችን የተለያዩ በህይወት ነክ ላይ የሚያተኩሩ ላይፍ ስታይል የሆነ ማጋዚን ስለሆነ የተለያዩ ተሞክሮዎችና ልምዶች ያሏቸውን ኢትዮጵያና ትውልድ ኢትዮጵያን የምናስተዋውቅበት መድረክ ነው። በውጭ ሀገራት የተጀመሩ የህትመት ውጤቶች ጥቂት የማይባሉት ብዙም ሳይዘልቁ ቆመዋል። በውጭ ሀገራት የህትመት ስራዎች ለመከወን ያለው ፈተና ምንድን ነው? እድሜያቸውም እንዳይረዝም የሚገጥሙ ተግዳሮቶች ምንድን ናቸው ብለህ ታስባለህ? አንደኛው ትልቁ ጉዳይ የጊዜ ጉዳይ ነው። ምክንያቱም ይህንን የህትመት ስራዎችን ለመስራት ብዙ ማለት ነው ፕሪንቲንግ ሚዲያ ብዙ ሰዎችን፣ ዲዛይን የሚያደርግ ሰው፣ ሀፊያን ጡት የሚያደርጉ ሰዎች ብዙ ሰዎች ያስፈልጉታል። ጊዜ የሚፈልግ ጉዳይ ነው። እዚህ ሀገር ደግሞ እንደምታውቀው ሰዎች ጊዜ ትልቅ ነገር ነው። ይሄኛውን ስራ የምንሰራው እንደ ሁለተኛ ስራ ስለሆነ ሰዎች የተለያየ ስራ አላቸው። ጊዜ ማግኘት ነው የመጀመሪያው ችግሩ ማለት ነው። ሁለተኛው ገንዘቡን የሚሸፍን ስፖንሰሮች ያስፈልጋል። ይህ ህትመት ዋጋ ውድ ነው። ሰርኩሌሽኑን ለመላክ እያንዳንዱ ንትን በየቤቱ ለመላክ የፖስታ ገንዘብ ያስፈልግሃል። ያም ነገር ያስፈልጋል ማለት ነው። ሌላው ተመልካቾች እንዳይርቁ አሁን የዲጂታል ዘመን ነው። ሰው ከሚነበብ ነገር ይልቅ በፌስቡክ፣ በኢንስታግራም እንዲሁም ደግሞ በዌብሳይት ላይ ይሄን እነዚህን ጽሑፎችን ለተመልካቾቻችን ለአንባቢዎቻችን የማታቀርብ ከሆነ ሰዎቹ ያንን ነገር ከመጽሔቱ ጋር ያላቸውን ግንኙነት ሊያራርቁ ይችላሉ ብለን እናስባለን ማለት ነው። ስለዚህ በሁለቱም መልክ ነው እኛ ያደረግ ነው ማለት ፊዚካሊ መጽሔቱን እናትማለን። የመጽሔቱን ደግሞ ዲጂታል የሆነውን ክፍሉን ደግሞ ለሰዎች በማስ ኢሜይል እንካለን ለሚፈልጉ ሰዎች ማለት ነው። በኢንስታግራም ላይ የተለያዩ ጽሁፎችን እናቀርባለን፣ እንተርካቸዋለን ዩብ ገጻለን ዩቱብ ገጻችን ላይ ስለዚህ በተለያዩ መንገዶች አንባቢዎቻችን ከኛ ጋር እንዲገናኙ እነዚህ ነገሮች የሚፈጥራሉ ብዬ አስባለሁ። ስለዚህ እንዳይቆም ይሄኛውን ነገር በምናስብበት ጊዜ አንዴ ታይተን የምንጠፋ ነገሮች ዘላቂ የሆነ ነገር ለማድረግ አንደኛ የህብረተሰቡ ሳፖርት ያስፈልገናል። የተለያዩ ስፖንሰር የሚያደርጉን ድርጅቶች አሉ፣ የተለያዩ የንግድ ተቋማት አሉ፣ ግለሰቦች ምክንያቱም ይሄኛው ለእኛም ብቻ ሳይሆን ለሀገራችንም የሀገራችንን ባህልና ታሪክም ለማስተዋወቅ እየሰራን ስለሆነ በትልቁ ነገር ያሰብነው ነገር ነው። በዚህ በሰሜን አሜሪካ የተለያዩ ማህበረሰቦች ጋዜጦች፣ መጽሄቶች፣ የህትመት ውጤቶች አሏቸው። የኢትዮጵያውያን ፕሬስ ውጤቶች ግን ያን ያህል የተስፋፉ አይደሉም። ነገሮችን ለመለወጥ ምን መደረግ አለበት? እዚህ የሚኖረው የኢትዮጵያ ማህበረሰብ እንዲሁም ደግሞ በአጠቃላይ ተጽዕኖ ማሳደር የሚችሉ ሰዎች የእናንተን ጅምር በምን መልኩ ነው ሊያግዙና ሊደግፉ የሚችሉት? እኛ ብዙ እንደመሆናችን መጠን ያለው የህትመት ውጤቶቻችን በጣም ጥቂቶች ናቸው። አሁን ህንዶቹን ስትመለከት፣ የፊሊፒኖ ማህበረሰቦችን ስትመለከት፣ እንዲሁም ደግሞ ኮሪያዎችን የተለያየ መጽሔቶችና የህትመት ውጤቶች ያሏቸው ማለት ነው በርከት ያሉ ማለት ነው እና ሌሎቹም እኛ ብቻ ሳይሆን መብዛት አለበት ብዬ ነው ማስበው። ምክንያቱም አገራችንን በደንብ ለማስተዋወቅ መረጃዎችን በራሳችን ቋንቋ ለሌሎቹ ሰዎች ለማስተላለፍ የህትመት ሚዲያዎች ትልቅ አስተዋጽኦ ያደርጋሉ ብዬ አስባለሁ። ማህበረሰባችን በምርጫ እንዲሁም ደግሞ በተለያዩ ጉዳዮች ላይ ተሳታፊ እንዲሆን በአሜሪካን ሀገር ውስጥ የጤና የተለያዩ ኢንፎርሜሽኖችን ቤቱ ውስጥ ሆኖ እንዲያገኝ ሚዲያ ትልቅ አስተዋጽኦ አለው። የማህበረሰብ ክፍሎች ወይንም ደግሞ ግለሰቦች ወይም ድርጅቶች ይህንን ዓላማ ተገንዝበው ራቅ ያለ መንገድ እንድንሄድ በጊዜያቸው በጉልበታቸውና በገንዘባቸው እኛን እንዲያግዙን ጥያቄ አቀርባለሁ ከዚህ በተጨማሪ ደግሞ ሌሎችም ተመሳሳይ ነገሮች እኛ ብቻ በቂ አይደለንም ብዬ አስባለሁ ምክንያቱም እኛ ባለን ውስን አቅም ሁሉንም ነገር መሸፈን ስለማንችል ሌሎችም ተጨማሪ የተለያየ ችሎታውና ልምዱ ያላቸው ሰዎች ወደዚህ ቢዝነስ ገብተው ቢዝነስ ብቻ ሳይሆን ህብረተሰቡን የሚያገለግል ነገር ስለሆነ መስፋፋት ያለበት ነገር ነው ብዬ አስባለሁ። ምክንያቱም ላለፉት ከአርባ ዓመታት በላይ ኢትዮጵያን ስደተኞች በጣም እየተስፋፉ ትልቅ እየሆኑ ነው የሄዱ። ግን ማህበረሰባችን አንድ ስትሮንግ ዲያ ውጤት ያስፈልገዋል ብዬ ስለማስብ ሁሉም በየትኛውም ሙያና በየትኛውም ክፍል ያለ ማህበረሰብ በዚህ ጉዳይ ላይ በአጽንኦት ሊሰራበት ይገባል ብዬ አስባለሁ። እጅግ በጣም አመሰግናለሁ ዳንኤል ገብረ ማርያም። መዝናኛ የተሰኘው በዚህ በሰሜን አሜሪካ እየታተመ የሚሰራጭ መጽሔት አዘጋጆች እንዲሁም መስራቾች መካከል አንዱ ነው። በጣም አመሰግናለሁ። መልካም ምሽት ይሁን። ልእ እኛም በጣም ነው የምናመሰግነው የእንግዳችሁ ስላደረጋችሁን በጣም አመሰግናለሁ። የጋቢና ቬ የእሁድ ምሽት ሰኔ 12 2014 ዓ ም መሰናዶ ነው እየተከታተላችሁ ያላችሁት። ዛሬ እለቱ የአባቶች ቀን ነው። ለአባቶች በሙሉ እንኳን ለዚህ ቀን አደረሳችሁ ስንል እንመኛለን። ወጣትነትን ከሚፈትኑ ችግሮች አንዱ ሱሰኝነት ነው። በተለያዩ መልኮች የሚገለጸው ሱሰኝነት ከወጣቶች ባሻገር ታዳጊዎችም ጭምር ሲገቡበት ይታያል። አንድ መንግስታዊ ያልሆነ ድርጅት ግን ሱሰኝነትን ከኢትዮጵያ ለማጥፋት እየተንቀሳቀስኩ ነው ይላል የድርጅቱ መስራች በሱሰኝነት ዙሪያ የተለያዩ መጽሐፍትን ያሳተሙ ሲሆን ሕዝባዊና መንግስታዊ አደረጃጀቶችን ተጠቅመው ሀገር አቀፍ ፀረ ሱሰኝነት ንቅናቄ ለማካሄድ በመላው ሀገሪቱ ሚሊዮኖችን ከሱስ ነጻ የማድረግ ውጥን እንዳላቸው ለአሜሪካ ድምጽ ገልጸዋል። አዲስ ቸኮል እሳቸውንና በድሬዳዋ ዙሪያ ያሉ ወጣት ሱሰኞችን አነጋግሮ ያደረሰን ዘገባ ቀጥሎ ይቀርባል። በአሁኑ ወቅት በቀዳሚነት ከሚጠቀሱ የወጣቶች ችግሮች አንዱ የሱስ ተጋላጭነት ነው። ወጣት ኤፍሬም ብሩ ተወልዶ ያደገው አዲስ አበባ ኳስ ሜዳ አካባቢ ሲሆን፣ ወጣትነቱ ግን በተለያዩ ሱሶች የተተበተበ ነው። እኔ ጫት ስጃራና መጠጥ ሶስቱ ናቸው። ከአቅም በላይና እንደገና ደግሞ ጊዜ እንደ ማሳለፊያ ነው። ያው ከኢኮኖሚም ከምንም ባዶ ነው የማያደርገው። በዚህ ላይ ስራ ከሌለ ደግሞ ያንሱስ እንትን ለማድረግ ትሯሮጣል፣ የሌለ ነገሮች ትገባል። ደሳለኝ አብርሃምም ልጅነቱን በሀገር ሶማሊያና በድንበር ከተማዋ አይሻ ያሳለፈ አሁን ግን ኑሮውን ድሬዳዋ ላይ ያደረገ ወጣት ነው። እሱም እንዲሁ የተለያዩ ሱሶች ሰለባ ነው። ጫትና ሲጋራ፣ መጠጥ እስከ አንድ ወር ድረስ ትቼ ነበረ ያንሱስ ማለት ያው ወደ ቤተክርስቲያን እየልኩኝ እንትን ብዬ ነበረ ግን ያው አልቻልኩም። ይህ መሰሉ ችግር ሀገር አቀፍ መልክ ያለው ነው የሚሉት ዶክተር ጃራ ሰማ። ለዚህም ሀገር አቀፍ ምላሽ እንዲሰጥ እየሰራው ነው ይላሉ። ኢትዮ ከሱስ የነጻ ትውልድ የተባለ ድርጅት መስርተው እየተንቀሳቀሱ ናቸው። ጃራ ሰማ እባላለሁ። ኢትዮ ከሱስ የነጻ ትውልድ በጎ አድራጎት መስራች ነኝ። አላማው ሰዎች ወደ ሱስ እንዳይገቡ፣ ገብተው ከሆነ ከሱስ ውስጥ እንዲወጡ፣ ወጥተው ከሆነ እንዳይመለሱበት የሚያደርግ ነው። ሙሉ በሙሉ ግቡ ኢትዮጵያ ከሱስ ነጻለች ትውልዱ ከሱ ፊትነጣ ከሱ ነጻ ትውልድ በኢትዮጵያ ይመጣል። የራእን እየተንቀሳቀስኩ ነው። ዋናው ስራው አሁን እንደነገርኩ ሰዎች ወደ ሱስ እንዳይገቡ ነው። የገቡትም መውጣት አለባቸው። የወጡትም ዳግም እንዳይመለሱበት ስራዎች መሰራት አለባቸው ብዬ ብሎ የሚሰራ ኢኒሽቲቭና በጎ አድራጎት ነው ማይዞ ይህም የመሰለ ሰፊ እቅድ ይዘው የተነሱ ዶክተር ጃራ አላማቸውን ለማሳካት ሶስት መንገዶችን እንደሚጠቀሙ ይገልጻሉ። ሶስት አይነት አካሄዶች ይጠይቃል ይሄ። አንደኛው መከላከሉ ላይ መስራት ይፈልጋል። መከላከል ደግሞ ስንሰራ ግንዛቤ ማስጨበጥ፣ መድረኮችን ዛሬ እንዳየው መጠቀም፣ ባለድርሻ አካላትን መቀስቀስ መነቅነቅና ማስተባበር ይጠይቃል። ይህ በብዙ መልኩ ነው የምንሰራ በሚዲያ እንሰራለን። በሶሻል ሚዲያ ከእናንተ ጋር እንዲንሰራለን ከመድረኮች እንጠቀማለን። ስልጠናዎች እንሰጣለን። የተለያዩ አካሄዶች ወጣቶችን እናሳትፋለን። ከሱስ የወጡ ልጆችን መልሶ ደግሞ እንዲያሰለጥኑ ራሳቸውን በተግባር ገልጾ እኔ እንደዚህ ነበርኩ እያሉ ሞዴል እንዲሆኑ ያን በማድረግ የሚቀጥል የግንዛቤ ማስጨበጫ ማዕቀፍ ነው። የመከላከሉ ፓርት ይከፈል ማለት ነው። ሁለተኛ ሶስት ውስጥ የገቡ ሰዎችን ከዛ ውስጥ ማውጣት፣ ሶስት ውስጥ የገቡ ሰዎች በቃኝ ካለ እጅ ከሰጠና በፍቃደኝነት ስለሆነ ከዛ ውስጥ እወጣለሁ ካለ ከዛ ውስጥ የሚወጡበትን የሕክምና ስልት መዘርጋት። በዚህ የሕክምና ስልት እስካሁን ራሱ የተሳካልን ብዙ አሉ። ሶስት ዓመት ነው ከጀመርኩ፣ ብዙ አሉ የተሳካልን እነዛን፣ ምክንያቱም በምክር የምክክር ሕክምና አለ ራሱ ደግሞ በመድኃኒት እገዛ ተደርጎ ደግሞ ከዛ ውስጥ እንዲወጡ እገዛ ተደርጎ የሚወጡ አሉ። እነዚህ የህክምና ስልቶች ቴራፒ ይባላል። ህክምናን የማከምና ከዛ ውስጥ የማውጣቱን ስራ መስራት እጅ ለሰጠ ሰው። ሶስተኛው ወደ ሱስ እንዳይመለሱ ማለት ነው፣ አገገም ግርሻ እንዳይመጣ አብዛኛውን ጊዜ ከሱስ ይወጣሉ። ከሆነ ወራት በኋላ፣ ከሆነ ጊዜያት በኋላ በራሱም ሰው አግዞትን በህክምና ወስዶም ይሁን ከወጣ በኋላ እንደገና ይመለሳል። ይህ እንዳይሆን ፈውስን አስቀጥሎ ውስጥን አስጠብቆ እንዲቀጥል ቀጣይነት ያለው የፈውስ ሂደት ውስጥ እንዲገባ ለማድረግ ደግሞ ከኢኮኖሚ ጋር ማስተዋሰር፣ ከስራ ጋር ማስተዋሰር፣ ውሎዎችን፣ የህይወት ክህሎቶችን መቀየር ሙሉ በሙሉ እኔነት ስሜት ተሰምቶት እኔ ሰው ነኝ የሚል ስሜት ተሰምቶት የራሱን ሰብአዊ ክብሩን ጠብቆ ለቀጣዩ ትውልድ የሚሰራ ትውልድ እንዲሆን መስራት ነው። ወጣት የፍሬም ና ወጣት ቢኒያም ከሱስ ሊያገግሙ የሚችሉባቸው ማዕከላት በአቅራቢያቸው ቢኖሩ እዚያ ገብተው ከሱስ ነፃ ለመሆን እንደሚፈልጉ ይገልጻሉ። ይሁንና አሁን ሰዎች ከሶስት ነጻ እንዲሆኑ ሕክምና የሚሰጥባቸው ተቋማት ውስን መሆናቸውን እንደ ትልቅ ክፍተት ያዩታል። ዶክተር ጃራ ትልቁ ነገር እሱ ነው። አንደኛ በቂም አይደለም። ያሉበትም አንድ አካባቢ ነው። ገጠርም በአካባቢ አታገኝም። ያለውም ከተማ ውስጥ ነው በብዛት አዲስ አበባ አካባቢ ነው የምታገኘው። በግል ጥቂት ነው፣ በመንግስትም ጥቂት ነው። በቂ አይደለም። ከጥቃቱ አንጻር፣ ከጉዳቱ አንጻር ስታይ በቂ አይደለም። ሱስ በሽታ ነው ብለናል። በሽታ ደግሞ የምንከላከል የምናክም ነው። ከዛ አንጻር በቂ አይደሉም የሚል ብቻ ሳይሆን የልብ ሊያስ ብሎ እስክቻል ድረስ ነው ሊያስብል እስኪቻል ድረስ ያለ ነው። ለምን ብት የተወሰኑ ናቸው። በመንግስት ብት የተወሰኑ ናቸው። ዘውዲቱ፣ ጳውሎስ፣ አማኑኤል ና የተከበታል እነሱ ናቸው አሁን። ከዛ ውጭ በግል ደረጃ ግን ምንድን ነው ብለን ውሰደው፣ በግል ደረጃ ይሄ ነገር ብር ላለው ና ኢኮኖሚ ላለው ነው እንጂ የሚታከመው አብዛኛው ቆሶስ ውስጥ የገባ የወደቀ ሰው ብር ራሱም የለም። እንኳን ብር ሊኖረው አይደለም፣ ራሱም የለም። ፈዞ ደንዞ የወደቀ ሰው ነው። ዶክተር ጃራ በስልጠና በኩል ሰፊ ስራ መስራታቸውንና ወደፊትም እንደሚሰሩ ይገልጻሉ። እስካሁን በሁለት ቋንቋዎች ሱሰኝነትን በመከላከል ዙሪያ መጽሐፍትን ያሳተሙት ዶክተር ጃራ በሌሎች ቋንቋዎች ተርጉሙ ማሳተም ለሚፈልጉም ፈቃደኛ እንደሆኑ ይገልጻሉ። ስላሳተሟቸው መጽሐፍትም አዎንታዊ ግብረ መልሶችን እያገኙ ናቸው። ልጆችን በሚመለከት ከራሴ ልምድ ነው ተነስቼ እንትን ማለት ፈልጌ የወንድ ልጆች እናት ነኝ። ሶስት ወንዶች ልጆች አሉኝ። በዚህ አጋጣሚ ዶክተር ጃራ መጽሐፍህን አምና በስጦታ ስታበረክት ከደረሰኝ ሰዎች አንዷ ነኝ የአንደኛ አመት አዳማ ዩኒቨርሲቲ ልጅ ዘንድሮ ሲገባ ስንቅ ቃል ጌ የተሰጠሁት ነገር መካከል ያንተ መጽሐፍ ነው። አሴ ላኩት ለብዙ ነገሮች ተቃራጭ እንዳይሆን ማለት ነው። ከማስተማሩ ስራ ጎን ለጎን ሶሰኝነትን ለመከላከል ግን በዋናነት በሀገሪቱ ያሉ መንግስታዊና ህዝባዊ አደረጃጀቶችን በማስተባበር ሀገር አቀፍ ሰፊ ንቅናቄ መቀጣጠል አለበት ባይ ናቸው። ለዚህም በጅምር ደረጃ የተወሰኑ የመንግስት ተቋማት ተስፋ ሰጪ ጅምሮችን እያሳዩ ናቸው ይላሉ ዶክተር ጃራ። ሶ ምንድነው መሆን አለበት። ቅድም ለዚህ ነው በአገር ደረጃ ከፍ ያለ በዚህ ደረጃ መደራጀት ያለበትና ያለበት እና ይህን ሁሉ ህዝብ ሊያቅፍ የሚችል ህዝባዊ ተቋም መቋቋም አለበት። ህዝባዊ ተቋም መቃ እድሩም፣ እቁቡም ሁሉም አንድ ላይ እምነት ተቋማት በጋራ ሰብስቦ በአገር ደረጃ ያንም ማምጣት አለብን። እንግዲህ በአገር ደረጃ አሁን ለጠየቀው በከተማ ደረጃ ይቋቋማል በፌዴራል ደረጃ በየክልሎች ደግሞ በተናበበ መልኩ ይቋቋማል። ሪፈራል ሊንኬጆች ይመጣሉ። ለነዛን የሚያንቀሳቅሱ ሎጂስቲኮች፣ እነዛን የሚደግፉ አቅርቦተ በሙሉ እንዲመጡ ይደረጋሉ። በዛ ልክ እንሄድበታለን ብዬ እያልኩበት ነው። በሕይወት ዘመናቸው ከሱስ ነጻ ትውልድ ማየት እንደሚፈልጉ የሚናገሩት ዶክተር ጃራ ምኞታቸው የተለጠጠ ቢመስልም እሳቸው ግን ይሳካል ባይ ናቸው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ አሜሪካ ድምፅ ዋሽንግተን ዲሲ የሚተላለፍላችሁ የጋቢና ቪኦኤ መሰናዶው እዚህ ላይ የተጠናቀቀ ውድ ምሽታችሁን ከኛ ጋር ለማሳለፍ ስለመረጣችሁ እናመሰግናለን። ነገ ዓለም አቀፉ የስደተኞች ቀን ነው። በዚህ ዙሪያ ከስደት ተመላሾች ጋር ውይይት የምናደርግ ይሆናል። በቀጥታ ከቀኑ ዘጠኝ ሰዓት ተኩል እስከ አስር ሰዓት ከስደት ተመላሾችን ጋብዘን በስልክ የምንወያይ ይሆናል። እናንተም ከዛ በፊት አስተያየትና ጥያቄዎቻችሁን በቪኦኤ አማርኛ የፌስቡክ ገጽ ላይ ታደርሱን ዘንድ እንጋብዛለን። እንዲሁም ስልክ ቁጥሮቻችሁን እዛ ላይ ከተዋችሁልንም ለመደወል ፈቃደኞች ነን። ዕለቱ ዛሬ የአባቶች ቀን ነው። መልካም የአባቶች ቀን እየተመኘን በዚሁ የምንሰናበታችሁ ኤደን ገረመው የመሰናዶ መሪ፣ እንዲሁም ደግሞ አቀናባሪያችን ኤልያስ አስማረ፣ የምሽቱ አዘጋጅ ጽዮን ግርማ በመሆን ነው። ሰላም ጤና ስጥልኝ ተናደሩ